በአሜሪካና በኢትዮጵያ የጤና ዘርፍ ውስጥ የአገልግሎቱን እያስፋፋ ያለው ተድላ አምቡላንስ፣ አቶ ሳሚ ካሳይ ተድላ ኑሯቸውን በአሜሪካ በማድረግ በሕክምና ትራንስፖርት ዘርፍ ተሰማርተው የሚገኙ ኢትዮጵያዊ ናቸው። በሪችመንድ ቨርጂኒያ የጀመሩት ድንገተኛ ላልሆኑ የህክምና አገልግሎቶች የአምቡላንስ አገልግሎት የሚሰጠው ድርጅታቸው ዘጠኝ አመታትን ያስቆጠረ ሲሆን በአሁኑ ወቅት አገልግሎቱን ወደ አላባማና ሰሜን ካሮላይና ያስፋፉት መሆኑን ይናገራሉ። ከአርባ በላይ ኢትዮጵያውያን በድርጅታቸው ውስጥ አብረዋቸው እንደሚሰሩም አቶ ሳሚ ገልጸዋል። በኢትዮጵያም ድርጅቱን ተድላ አምቡላንስ በሚል ሰይመው በአዲስ አበባ አገልግሎት መስጠት መጀመራቸውን ያስታወቁት አቶ ሳሚ ካሳይ ተድላ ወደ ሌሎች የአገሪቱ ከተሞችም እያስፋፉት እንደሚገኙ አመልክተዋል። አስማማው አየነው ነው ያነጋገራቸው፣ እንደሚከተለው ይቀርባል። እሺ በጣም አመሰግናለሁ። በአሜሪካ ድምፅ አድማጮቻችን ስም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልኝ፣ በመጀመሪያ በምን ስራ ላይ እንደተሰማሩ ነግረውን ብንጀምር። አመሰግናለሁ ሳሚ ከራሳ ይተለባያለሁ ድንገተኛ ያልሆኑ የህክምና አገልግሎት ትራንስፖርቴሽን ላይ ይገኛለሁ። አሜሪካ ተላ ትራንስፖርቴሽን ይባላል። ኢትዮጵያ ላይ ደግሞ ተላ አምፕላንስ በድንገተኛ እና ድንገተኛ ያልሆኑ በሁለቱም ኢትዮጵያ ላይና ከኢትዮጵያ ደግሞ ሌላ ክፍለ ሀገሮች ላይ እየተሰማራ እንገናኛለን። እስኪ አገልግሎቱ እንዴት ጀመራችሁት? ይህን ለመጀመር ምን አነሳሳውት? አሜሪካ ከኤሮፕ ሙቭ እንዳለው ለመጣሁኝ ሪችመንድ የሚባል ቦታ ቨርጂኒያ ላይ ነበር የመጣሁት። በዛ ጊዜ በታክሲ ካምፓኒ ነበረ ሜዲካል የሚነሳው አንዳንድም ነበሩ ሜዲካል ላይ ሰ ከዛ አንድ መኪና ገዝቼ ካምፓኒዎች ጋር ሆኜ በራሴ መኪና መስራት ጀመርኩኝ። ከዛ ተነስቼ ነው ኢንተረስት ሞር ደግሞ በአረጋውያን ላይ፣ በኦቲስቲክ ላይ እና ዳያቤቲክ ላይ ስለሚሰሩ የነበሩ ስናነሳቸው ሰዎቹን ስናቅ ህመማቸውን ያላቸው የትራንስፖርቴሽን ችግር ከመገንዘብ ለምን ትራንስፖርቴሽን ሙሉውን ስትረቸር እና ውልቸር የሚያጠቃልል ምንድን ነው ብዬ ሳጠና ነው ወደ ሜዲካል ወደ ድንገተኛ የትራንስፖርቴሽን ካምፓኒ መሆን እንዳለበት የነገሩኝ። ከዛ ተነስቼ ነው ራሴን ከሶስት መኪና ጀምረ የጀመርኩት። ድርጅታችሁ ስንት አመት ሆኖ ማለት ነው አገልግሎት መስጠት ከጀመረ በዚህ መስራ ከተሰማራችሁ? ኦኬ፣ መጀመሪያ ሪችመንድ በነበርኩበት ጊዜ ሚሚላ የሚባሉ ካምፓኒዎች ነበሩኝ። አሁን ከዛ አካባቢ በመራቅ ወደ ሌላ ሄጄ ተላ የሚባል ተላ ሜዲካል ትራንስፖርቴሽን ተላ ኮርፖሬሽን እና አሁን ደግሞ በኖርስ ካባባ ከወደ ሌላ ስቴት ወደ አላባማ እያሰፋ ነው ተላ ቪአይፒ የሚለው ላይ ተስፋፍተናል። ዘጠኝ አመት አካባቢ ሞልቶኛል፣ በጠቅላላ ከሪችመንድ ጀምሮ። ሪችመንድም እንደዚሁ ጓደኞች እህቶቼ ካምፓኒ ይዘውት ሉሲንም የሚ የሚባለው ቀጥለዋል። ትልልቅ ካምፓኒዎች ናቸው እነሱም ያክል ይደናል በዚህ ዘጠኝ አመት በዋናነት የሚሰጣቸው አገልግሎቶች ምን ምን ናቸው? ምን ያክልስ በሰዎች በድርጅታችሁ ውስጥ አብረው እየሰሩ ይገኛሉ? በአሁኑ ወቅት አገልግሎቹ የማንኛውም ሕክምና ብዳት ወይም በሕክምና የጤና ሰርቪስ የሚያስፈልገው ሰው ሁሉ ነው የምንሰጠው ማለትም በአሜሪካ ሄልዝ ኢንሹራንስ ላይ የሚካተቱ አሉ። ብዙዎቹ ምንድናቸው? እነሱም ራይሃብ የሚሄዱ ሰዎች አሉ፣ ዳይላስ የሚሄዱ ሰዎች አሉ፣ ኦቲስቲክ አሉ፣ አረጋን አሉ፣ በኬር አዳልት ኬር የሚባሉ እንዲሁም የዶክተር አፖይንትመንቶች በብዙ ካታጎሪ፣ በካንሰር በኤች አይቪ፣ በስኳር በምናምን ለትሪትመንት በወርም በሁለት ወርም የሚሄዱ እነሱ ነው የምናደርሳለን። አንዳንድ የተለዩ ደግሞ የማርኬት ሾፒንግ የሚሄዱ አቅም የሌላቸው አሉ። ከዛም ተጨማሪ ደግሞ ስትሬቸር ላይ ይላል ውልቸር ላይ ያሉ ከአንድ ቦታ ወደ አንድ ቦታ ለህክምናም ሆነ ለማንኛውም ቀጠሮ ሲሄዱ ዚህ ኢንሹራንሳቸው ከበር ባደረገው በሰጠን መሰረት እነሱን በየትኛውም መልኩ ከአንድ ቦታ ወደ አንድ ቦታ እንዲደርሱ አገልግሎት መስጠት ዩኛ ስራ። ምን ያህል ሰዎች በአብሯችሁ እየሰሩ ነው የሚገኙት? ምን ያክል ድርጅቱ እየሰፋ ሄደ? ወደ አስራ አራት ኢንሹራንሶች ከኛ ጋር ይሰራሉ። ሁሉም ማለት ይቻላል ከአንዱ በቀር። ሁለት ትልቅ ፕሮቫይደሮች አሉ፣ ሆስፒታሎች አሉ። ሰራተኞች ደግሞ ወደ ሰማንያ አንድ ሰራተኛ በቨርጂኒያ ብቻ አለ። አሁን ደግሞ በአዲሱ በኖርዝ ካራ ወደ መቶ ምናምን የሚጠበቃለ። ኦሬዲ ወደ ሀያ ስድስት ሰራተኛ ጀምሯል። ኦሬዲ ሁለት ወሮ ብቻ ሞልቶታል። ሁለት መቶም ሶስት መቶ የሚጠበቃል የተባለው ትልቁ ፕሮጀክታችን ኖርዝ ካራ እና አለማባ ነው። በጋራ ከሌሎች ጋር በትብብር ነው የሚሰራው። በዚህ በእናንተ ውስጥ ሳብረው ኢትዮጵያውያንም አብረው እየሰሩ ነው። ብዙ ኢትዮጵያውያኖች አሉ። ከአሁን በፊት በታክሲ ስራ ሲሰሩ ወይም በኦበር የነበሩ የተሻለ ኢንካም የሚያስገኝ መሆኑን ሲያ- ብዙዎቹ በተለይ የትራንስፖርቴሽን አገልግሎት ላይ እየነበሩ ግን ስራው እንቅስቃሴ ከጊዜ ጊዜ እየቀነሰ ሲመጣ ከቦታው መኪኖቻቸው ለዚህ አክሰሰሪ አመች የሆኑ ስትረቸር ያላቸው ውልቸር እና ቫን የነበሩ ቀጥታ ገብተዋል። ሌሎችም መኪና ገዝተው የገቡ አሉ በብዛት ወደ አርባ ዘጠኝ አበሾች አሉ በኛ ስር። እንግዲህ የዩናይትድ ስቴትስ የጤና ስርዓት እንደሚታወቀው የላቀ አገልግሎት የሚሰጥ ነውእና እና እንዲ ይህን ደግሞ ወደ ኢትዮጵያ በማስፋት በኩል እንደዚህ አይነት አገልግሎቶች በዚህ ያሉት እናንተ እየሰጣችሁ ያሉ አገልግሎቶች ወደ ኢትዮጵያ እንዲሰሩ በማድረግ በኩል ምንድነው ምንድ ነው የሰራችሁት ነገር? በላይ ወደ ሁለት አመት ራሴ በአካል ተገኝቼ ወደ አሜሪካም ሳልመጣ ሁለት ዓመት ተኩል እሱን ከሕግ አንጻር ጀምሮ የሜዲካል ትራንስፖርቴሽን የሚል የለም እና ከዛ ተነስተን የሕግ እንቀኖች አጋጥመውን ግን እሱም ከብዙ አካላት እና የመንግስት አካላት ጋር እርዳታ አግኝተን ወደ ጥሩ ደረጃ ደርሰን በሁለት አመት መኪኖችን አስገብተን የዛሬ ስድስት ወር ስራ ጀምረናል። አሁን አምስት ወር ተኩል ወደ ስድስት ወር ሆኖናል ሰርቪስ መስጠት ከጀመረ አዲስ አበባ ኤሪያ ላይ፣ መቀሌ፣ አዋሳ፣ ድሬዳ ጅማ ላይ ደግሞ ጥራት አድርገናል። መቀሌ ላይ ሞክረ ነበር። አንዳንድ ከጸጥታም ከአንዳንድ አካባቢ ብዙ ውጤታማ ስላልሆነ የመቀሌዎቹ መኪኖች ወደ አባሳ አሸጋግረናቸዋል። ድሬዳዋና ሀረርም እንዲ ጥራት ጨርሰን አሁን መኪናና ቦታ እየሞከር ነው። መቆሚያ ቦታ ጥሩ እየሄደ ነው። ያው በተለይ በተለይ ድንገተኛ ያልሆነ በብዙ ለዶም ስለቆየ ህብረተሰቡ ጥሩ እየሄደ ነው ግን ከፋዩ ብቻ ስለሆነ ሌላው ማህበረሰብ የዚህ ኢንሹራንስ ስለሚሜጤና እሱ ላይ ትንሽ እንቀኖች አሉ። የመክፈል አፎርድ የማረግ በዋጋም በአንዳንድ ነገሮች እየረዳን እየሄድን ነው። በድንገተኛው ግን ምንም ያክል እስከዚህ ተጨባጭ የምንለዋል። ይህንም ትልልቅ አረቢያ መርጃና የኦቲስቲክ ሴንተሮች ላይ ሞር እየሰራን ነው። ሰዎች ፓርቲሲፔት እንዲያደርጉ ክፍያውን በምን ፈጸምና እንዴት እንስጣቸው አገልግሎት የሚለው ነው ትልቁ እንትኑ። ግን ከሂደት የሚለወጡ ነገሮች ይኖራሉ። እስከዛ ደግሞ የጤና ኢንሹራንስም መድንም ይፈጠሩ ይሆናል። ግን ግን ሆነ መገኘቱ መርጠናል። ዝም ብለን ከማየት ወይም የጤና መድን የለን ብለን ቁጭ ከምንል አገልግሎቱን በተለያዩ መልኩ እየሰጠን ከአሜሪካም ድጎማ እየተደረገበት ካምፓኒም ከመንግስት ጋር የምንሰራበት ነገሮች እያመቻቸን ጥሩ ይሄደናል። ከዚህ በላይ ምድ ይጠበቃል በእኛ ብቻ ሳይሆን በህብረተሰቡም በመንግስትም ደግሞ የማስታወቅም ድርሻ ተደራሽ እንደዚህ አይነት ካምፓኒ መግባቱን ኢትዮጵያ ጥረት እያደረገ ነው። አንዳንድ ማስታወቂያቸውን በተለያዩ እንትኖች አዌርነት ለመፍጠር እየሞከረ ነው። የመጪው ዘመን ህልማችሁ ምንድን ነው? በቀጣይ ጊዜ የምታስቡት የሚለውን እንደ መጨረሻ መውጫ ጥያቄ እናደርገው ኢትዮጵያ ላይ ሙሉ ሁሉም ከተሞች በተጨማሪ ወረድ ብለን ከከተማ የሚበልጥ ወደ ገጠራማ ለመዳረስ ነው የምንሞክረው። በዛ ቦታ ላይ ሁሉም ሰው በፍጥነትና በሰዓቱ ተደራሽ የሰውን ሞት ለመቀነሰው ነው ህይወት እናስቀጥላለን የሚል ሞት ስላለን፣ በዛ መልኩ ሁሉም ከተሞች የራሳቸውን ሶስትም አራትም አምስት መኪና ለማስቀመጥ ነው። ከዛ ተጨማሪ ሰፋ የማድረግ ሌላ ፕላኖች አድርገናል። ሰው ተደራሽ የራሳቸውን አምቡላንስ ኖሮ አፕ ለማዳረስ የመጨረሻ በሁለት አመት ታርጌታችን ደግሞ ሄሊኮፕተሮችን መንግስት ህግ ምያወጣዋል ና እሱ ከጸደቀ የራሳችን ሄሊኮፕተር አድርገን በአደጋም በመኪናም መንገድ እጥረት በሰላም የሚኖረው ነገር ላይ ሄሊኮፕተር ትልቁ አስተዋጽኦ ሊያደርግ ና ወደዛም ተደራሽ ሆነን ብቁ ሙሉ የድንገተኛ ና ድንገተኛ ያልሆነ ሰርቪስ፣ ማንኛውም ህሙማን በትራንስፖርቴሽን እጥረት ሞት እንዳያጋጥማቸው ታላቅ ስራና ህዝብን ያካተተ ማህበረሰብን ያካተተ ሁሉንም ተደራሽ ያደረገ ክልልም ማህበረሰብንም ከጠግስ ተደራሽ የሆነ ሙሉ ስራ ለመስራት በዚህ ሁለት ዓመት ብዙ እንትኖችን ቀርጸን ተነስተናል። ያለን እንግዲህ በጣም አመሰግናለሁኝ። መልካም ምሽት። በጣም አመሰግናለሁኝ።